የደቡብ ኢትዮጵያ መምህራን በተጓዳኝ ስራዎች ላይ እየተሰማሩ ነው። በደሞዝ አለመከፈል መዘግየትና መቆረጥ የተነሳ ችግር ውስጥ መግባታቸውን ለአሜሪካ ድምፅ የተናገሩ መምህራን ኑሯቸውን ለመደጎም ጫማ መጥረግን ጨምሮ ከዘርፋቸው ውጪ በሆኑ ሌሎች ስራዎች ላይ የተሰማሩ መሆኑን ለአሜሪካ ድምፅ ገለጹ። ሶስት አዳዲስ ክልሎች ካለፉት ሁለት ዓመታት ወዲህ ችግሮች እያጋጠሟቸው እንደሚገኙ ያረጋገጠው የትምህርት ሚኒስቴር በበኩሉ ችግሩ በበጀት እጥረት ምክንያት የተፈጠረ መሆኑን ለአሜሪካ ድምፅ አስታውቋል። የኢትዮጵያ መምህራን ማህበርም በደቡብ ምዕራብ እና በማዕከላዊ ኢትዮጵያ ክልሎች የሚገኙ መምህራን ችግር ላይ መሆናቸውን ጠቅሶ መፍትሄ ለመፈለግም ከክልሎች ኃላፊዎች ጋር መነጋገሩን አመልክቷል። ገብረ ሚካኤል ገብረ መድህን በጉዳዩ ዙሪያ የሚመለከታቸውን አካላት በማነጋገር ያጠናቀረው ዘገባ ቀጥሎ ይቀርባል። በአዳዲሶቹ የኢትዮጵያ ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች ኑሯቸውን ፈታኝ እንዳደረጉት ለአሜሪካ ድምፅ አስተያየት የሰጡ መምህራን ተናግረዋል። በደቡብ ኢትዮጵያ ክልል በወላይታ ዞን ዳሞቶይዴ ወረዳ ውስጥ በሚገኝ አንድ ትምህርት ቤት መምህር የሆኑት አቶ ዓለም ሰገድ ቴማ ችግሩ ለሁለት ዓመታት በመቀጠሉ የመምህራኑን የሥራ ሞራል መጉዳቱን ይገልጻሉ። የሚያስተምሩበት ወረዳ ለመምህራኑ አቤቱታ ተገቢ ምላሽ እንዳልሰጠም ይናገራሉ። ትገቢ ስለሌለን አንዳንድ የወዳደቁ ዕቃዎች፣ ሰርቪስ ይሰጡ የቆዩ መኪናዎችን በአራሽ ሽተን እስከምንካክም ድረስ ይቆዩ የሚል ነው። የሐምሌ ወር ከአምስት ፐርሰንት በስተቀር ሌላው አልተከፈለ ነው። አምስት ፐርሰንት ማለት እንግዲህ አሁን የእኔ ደግሞ ለምሳሌ አስራ ሁለት ሺህ አምስት መቶ ሰባ ዘጠኝ ነው። ከዚህ አምስት ፐርሰንት ማለት ወደ አራት መቶ ሰላሳ ሁለት ብር ነው። ይገባል እንግዲህ በአካውንቶች ይገባ። እኔ አሁን አወጣለሁ ግን ሁለት መቶ ብር ነው የማወጣው እና ኤቲኤም ደግሞ ከሁለት መቶ እና ከዛ በላይ ካልሆነ በስተቀር በርከት ያለ ገንዘብ ካልሆነ በስተቀር አያወጣም። ዘጠና አምስት ፐርሰንት ቀሪ ማለት ነው ከደሞዝ፣ እና እስከዚህ ድረስ ችግር የደረሰበት ሂደት አለ። በዚህ ምክንያት ኑሯቸው የተቃወሰው መምህራን ሕይወታቸውን ለመምራትና ቤተሰቦቻቸውን ለማስተዳደር የቤት ውስጥ የመገልገያ ቁሳቁስና ንብረቶች እስከ መሸጥ የደረሱ መምህራን መኖራቸውን አቶ አለም ሰገድ ይናገራሉ። መምህራኑ ኑሮአቸውን ለመግፋት በአስቸጋሪ ሁኔታ ውስጥ ለማለፍ ተገደዋል ሲሉም ይገልጻሉ። ደሞዝ በመስተጓጎሉ ምክንያት ኑሯቸው ራሱ በጣም ምስቅልቅሉ ወጥቷል። ብዙ መምህራን ልጆቻቸውን ለማስተዳደር የልጆቻቸውን የትምህርት ክፍያ ለመክፈል እንደገና ተከራይቶም ያለ ክራዩን ምኑን ቀለቡ በወቅቱን ለመክፈል ስላልቻለ ወደ ገጠር ፈልሰው ብዙ መምህራን በአሁኑ ሰዓት ክራይ አልቀመጥ ሲላቸው አሁን ከገጠር እየተመላለሱ ብዙ ርቀት ተመላልሰው የሚሰሩ መምህራን አሉ። መምህራን ታውቃለህ እንደሱ አይነት ችግር ውስጥ የገቡ ብዙ ናቸው። ኦሎሞስ ወደ ሀያ አምስት መምህራን የሚሆኑ ከወረዳችን ለምሳሌ ያህል በከፍተኛ ችግር ውስጥ ያሉ መክፈል ሲችሉ ባለመክፈላቸው ምክንያት ወደ ገጠር የፈለሱ ኦሎሞስ እንደ በትንሹ ሀያ አምስት መምህራን እንዳሉ በግልጽ ለእኛ ያሳወቁ አሉ። ከችግር አንፃር እንደውም አንድ መምህር ይገርማል እንግዲህ ገመድ ገምዶ መሸጥ ማለት በጣም ከፍተኛ ገመድ ገምዶ በየገበያው ወስዶ የሚሸጥ መምህር አለ ከችግር አንጻር እንደገና ደግሞ ትንሽ ሙያ ያላቸው እነዚህ ሞልድ ሞዝሞልድ አልጋዎች ምኖችም እየሰሩ የሚሸጡ አሉ። እንደውም እሱ እየተሻለ ነው። ሌላው ደግሞ ይገርማል። ይባስ ብሎ እቤት የሚገለገልበትን አልጋ የሚገለገልበትን የራሱን የቤት እቃ በሙሉ የሚያዩን ቴሌቪዥን በሙሉ አውጥቶ ይሸጡ። በአሁኑ ሰዓት በእውነቱ በቅርብ ጊዜ እንደው ሳምንት ባልነሆነ ቴሌቪዥን አውጥቶ ይሸጡ መምህራን አሉ። ራሱ ከደመወዝ ጋራ ተያይዞ የሚታየው ከባድ ችግር የጀመረው ከአራት ዓመታት በፊት እንደሆነ ለቪኦኤ ያስረዱት የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤል ጳውሎስ በተለይም ከሦስት ዓመት ወዲህ ሁኔታው እየተባባሰ በመምጣቱ መምህራኑ ከዘርፋቸው ውጪ በሌሎች ስራዎች ላይ ለመሰማራት መገደዳቸውን ይናገራሉ። አንዳንድ መምህራን በሚዲያ መግለጽ ባልፈልጋቸው ስራዎችን እየሰሩ በግላቸው እየሰሩ ልጆቻቸውን ቤታቸውን ለማለት አንዳንዶችም ስራቸውን እየለቀቁ ሌላ ቦታ የሚሄዱበት ሁኔታ ነው ያለው እና መምህር ባለመከፈሉ ምክንያት የመምህር እኔ በአካል ያገኘሁት ገጠር በፊት ወደ መምህርነት ሙያም ስገባ ሊስትሮ እየጠረኩ ነው ሙያውን የተማርኩት። አሁን ደሞዝ ማግኘት ባለመቻሌ ከተማሪዎቼ ተደብቄ ሊስትሮ እየጠረኩ ነው። ልጆችንም ማስተዳድረው ደሞዝም በቂ ስላልሆነ በወቅቱም ስለማይከፈል የቀን ስራ የሚሰሩ አሉ፣ ባጃጅ የሚያሽከረክሩ አሉ። እንደገናም በሞተር ሳይክል ከሰዎች ተከራይተው ስራ የሚሰሩ አሉ። አንዳንድም እርሻ፣ ሰላም ከብት እርባታ ውስጥ የሚገቡ አሉ። ታች ያለው በተለይ ወረዳ ላለው መዋቅር ጋር ነው። አብዛኛው ችግር ያለው በተራባ ሂደት ወደ ትምህርት ቤት የሄደ አስተማሪ ለትውልዱ ምንድን ነው የሚያስተላልፈው እና በጣም ከባድ ነው። ስለዚህ የክልልም የፌዴራልም መንግስት፣ ይህን ጉዳይ ትኩረት ሰጥቶ አጥኖ ሰጥቶ መስራት አለበት እላለው። ይኸው የመምህራን ደሞዝ ችግር በአብዛኛው የሚታየው በአዲሶቹ ክልሎች ማለትም በደቡብ ኢትዮጵያ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ መሆኑን የኢትዮጵያ መምህራን ማህበር አስታውቋል። የማህበሩ ፕሬዚደንት ዶክተር ዮሐንስ በንቲ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ችግሩ በትምህርት ላይ ተጽዕኖ እንደሚፈጥር ያሰምሩበታል። ቀድሞ ነገር መምህራን የሚያገኙት ገቢ በየወሩ የምትወጣው ያቺ ነገሩ ተፈርማ የምትወጣ ናትና፣ እሱ ደግሞ ከወቅቱ ገበያ ሁኔታ ጋር እየተዳከመ ነው እነዚህ መምህራን ልጆች አላቸው፣ ቤተሰብ አላቸው፣ ያስተምራሉ። ሕክምና አለ ምን አለ እና የተለያዩ ወጪዎች አሉ እና ያቺ በጊዜ ማትመጣ ከሆነ ችግሩ በጣም ከፍላል ማለት ነው። እና ይሄ ደግሞ መምር ባተረጋጋ ሁኔታ አእምሮ እየተረበሸ እየተራበ ክስር ልጆቹ ሰበሽታ እያሰበ ያን ደግሞ ማድረግ እያልቻችል ሲቀር ክላስ ውስጥ ገብቶ ትምህርት ይሰጣል ማለት ያይቻል። ትምህርት ጥራት እናመጣለን እንደዚህ ተብሎ ህዝባዊ ጥያቄ ሆኖ እየተሰራ ያለው ንድፍ ሀሳብ ትምህርት ሚኒስቴር በሦስቱም ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋራ የተያያዙ ችግሮች እንደሚታዩ አምኖ በተለይም ካለፉት ሁለት ዓመታት ወዲህ ሁኔታው እየከፋ መሄዱን አስታውቋል። በሚኒስቴር መስሪያ ቤቱ የመምህራንና ትምህርት አመራር ልማትና አስተዳደር ዴስክ ኃላፊ አሰግድ ምሬሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የችግሩ መንስኤ ከበጀት ጋራ የተያያዘ መሆኑን ጠቅሰዋል። የትምህርት ጉባኤዎች ላይ ጉዳዩ ተነስቶ ሁሉም ያምናል። ችግር ያለባቸው ክልሎችን ቢሆኑ ያምናል። በጉባኤው ላይ የሚነሱ ሀሳቦች የበጀት እጥረት አለብን፣ ስለዚህ እያጣጣምን እንከፍላለን፣ እናሻሽላለን፣ እናስተካክላለን የሚሉ ሀሳቦች ናቸው የሚሰጡት በአንድም በሌላም አሁን በፊት ላይ ወደ አራት ወር የነበረው ወደ ሶስት ወር ከሶስት ወር ወደ ሁለት ወር ዝቅ የማድረግ ክልሎች ኮሚትመንቱን እየወሰዱ ነው ያሉት፣ መሻሻሎች አሉ። እንዳሁም እስከ ሁለት ሺህ አስራ ሰባት ድረስ የተወሰነ ባላንሱን እናመጣለን የሚልም ነበረ የነበረው ኮሚትመንት እና ዞሮ ግን የሚያነሱት የበጀት እጥረት አለብን ነው። የሀገር አቀፍ መምህራን ማህበር ፕሬዚደንቱ ዶክተር ዮሐንስ በንቲ በበኩላቸው የችግሩ መንስኤ የደሞዝ በጀትን ለሌላ ዓላማ ከመዋል ጋራ የተያያዘ ነው በማለት ገልጸዋል። ችግሩን እንግዲህ ከኋላ የመጣ ነው ነገር የው ከመደበሪያ ከፊያ ጋር ከኢዳ ጋር ከምናምን ከኋላ ጀምሮ የመጣ እንዲህ እንዲህ እና ከመንግስት ሰራተኞች ደግሞ ያንን በጀት እንትን እያሉ እሱን ዕዳ የመክፈል ከዛ ከዛ የመጣ ነገር ነው። ክልሉም በተለይ ደቡብ አካባቢ አደረጃጀት ጋር ተያይዘው ትኩረቱ የነበረው ያንን የህዝብ ጥያቄ ለመመለስ እንዲህ ስለሆነ ትኩረት ተደርጎ አልተሰራበትም። እንግዲህ ክልሎቹ የራሳቸውን ነጠያየት ከፈጠሩ በኋላ ለማረም ለማስተካከል ጥረት እያደረጉ ናቸው። ይህን እናበረታታለን። ግን ደግሞ ይሄ ነገር ካልተፈታ ትምህርት ላይ የሚያሳድረው ተጽዕኖ በጣም ከፍተኛ መታረም ያለበት ጉዳይ ነው። የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤልም የደሞዝ በጀት ለሌላ ዓላማ ይውላል ይላሉ። ከፌዴራልም ከክልልም ወደታች የሚወርድ በጀት አለ። ያንም በጀት የቅድሚያ ቅድሚያ ለመምህሩ ለመንግስት ሰራተኛው ደሞዝ መክፈል ሲገባ፣ ያም ባለማድረግ ለሌሎች ዓላማዎች በማዋል ነው ይመስለኛል። ከዚህ ጋር ተያይዞ ከፍተኛ የሆነ ቀድሞ የደቡብ ኢትዮጵያ ክልል ከመፍረሱ በፊት ትልልቅ ዞኖች ማዳበሪያ ያዳለባቸው ቅድም የተገለጹ ዞኖች ላይ ማዕከላዊ ኢትዮጵያ በተመሳሳይ ያን የማዳበሪያ ዕዳ ከፌዴራል መንግስት ከሚሰጠው በጀት ድጎማ እየተቀነሰ ዕዳው የሚከፈል ነው። ም ከፍተኛ የሆነ ሁለት ክምችትም እንዳለ ነው። የፌዴራል መንግስት ግን ምን አለ? የማዳበሪያ ዕዳ ምክንያት እንዳይሆን የፌዴራል መንግስት ምህረት ቢያደርግ ተጨማሪ በጀት ቢጨምር፣ አዲስ ክልል ነው። ከፍተኛ የሆነ የበጀት እጥረት አለ። ከዚህ የተነሳ ደሞዝ መክፈል ከአቅማቸው በላይ ስለሆነ ነው እና የተጫሉ መንግስት ለምንድ ነው በዝምታ የሚያየው? የኢትዮጵያ መምህራን ማህበር ጉዳዩን አስመልክቶ ከሚመለከታቸው አካላት ጋራ እንደሚወያይ የገለጹት ዶክተር ዮሐንስ በንቲ ከክልሎቹ አመራሮች ችግሩን የመፍታት ፍላጎት እያየን ነው ብለዋል። ማዕከላዊ ኢትዮጵያ አካባቢ ትምህርት ጉባኤ ነበር። የኛ ጉባኤ የኛ ምክር ቤት ሲሰባት አካሄዱ አንድ ሁለት ሳምንት እንደዚህ አካባቢ ቀደም ብሎ ማለት ነው የክልሉ ሪፖርት በኋላ ተገኝቶ ያደረጉት ያስተላለፉት መልእክት አለ። ፕሮጀክት አጥፌንም ቢሆን በሶስት ወር ጊዜ ውስጥ ከችግር መውጣት አለብህ ብሎ በራሳቸው በአንደበት የተናገሩት ነበረ። እኛም ሰው ሰምተን መስተዳድሩን አመስግና የተጠናክሮ ውጤታማ ጤታማ እንዲሆን ተግባራዊ እንደሚያደርጉ ተስፋ አለን በሚል እኔም ኮሚኒኬት አድርጌ ያለሁት እሳቸው ጋር ተስፋ ሰጪ ነው ማለት ነው። የደቡብ ኢትዮጵያ ክልልም የፋይናንስ ቢሮ ኃላፊው ከሚመለከታቸው ሰዎች ጋር ተነጋግሮ ችግር ነው የምንከታተለ ነው የሚሆነው። በክልሎቹ ገቢ በሚሰበስቡ ከተሞች አካባቢ እንዲህ አይነት ችግር እምብዛም አይስተዋልም የሚሉት አቶ አማኑኤል ችግሩ የከፋው በገጠር ወረዳዎች እንደሆነ ይገልጻሉ። መብታቸውን የሚጠይቁ መምህራን የክልሎቹ አመራሮች ልዩ ልዩ የመብት ጥሰቶች ይፈጽሙባቸዋል ሲሉም ወንጅለዋል። ከዛቻና ማስፈራራት በተጨማሪ እስከ ማሰር የደረሰ እርምጃም ይወሰድባቸዋል ይላሉ። በተጠቀሱት ክልሎች የመምህራንን ደሞዝ ካለመክፈል በተጨማሪ በኢትዮጵያ የመምህራን አስተዳደርና አያያዝ ላይ ልዩነት መኖሩንም አቶ አማኑኤል ይናገራሉ። በሀገር ደረጃ ፍትሃዊ የሆነ የሀብት ክፍፍልም ያለ አይመስለንም። ምክንያቱም አዲስ አበባ ከተማ ላይ ለመምህራን የመኖሪያ ቤት ይሰጣል። ተጨማሪ የኑሮ ማቋቋሚያ ድጎማ ተብሎ በየወሩ ሶስት ሶስት ሺህ ብር ይሰጣቸዋል። ባስ ትራንስፖርት ተዘጋጅቶላቸዋል። ሌሎች ተጨማሪ ድጋፎች ይደረግላቸዋል። ኦሮሚያ ላይም አሁን በሚዲያ እንደምንከታተለው ለመምህራን የምገባ የአንድ ቀን ምሳ ለመማር ማስተማሩ በማሰብ የመምህራን ምገባ የተማሪዎች ምገባ እየተደረገ እንዳለ በሚዲያም እናያለን። ስለዚህ ደቡብ ላይም ሌሎች አካባቢ ውስጥ ያሉ መምህራንም ኢትዮጵያዊ ናቸው። እዛ የሚደረገው እዚህ ስለምን አይደረግም? በሁሉም ቦታ በእኩል አይን መታየት አለበት። የትምህርት ሚኒስቴር ባልደረባዋ ወይዘሮ አሰግድ ምሬሳ ይህን አስመልክተው በሰጡት ምላሽ ክልሎች አቅማቸው ሲፈቅድ ለመምህራን የሚያደርጉት ድጎማ አለ። ሌሎችም ይህን አዎንታዊ አሰራር ሊከተሉት ይገባል ብለዋል። ሆኖም በአጠቃላይ መምህራኑ ደሞዝ ባለማግኘታቸው እየተጋፈጡት ያለው ችግር የትምህርት ጥራትን ይጎዳል ይላሉ። ደሞዝ የግልህ አይደለም፣ የኔ ደሞዝ የኔ አይደለም። የኔ ደሞዝ የልጆቼ ነው፣ የቤተሰቤ ነው እና ደሞዜ ካልተሰጠኝ ልጆቼን በምንድን ነው ማኖራቸው? ለአርባቸው ነው ማለት ነው እና የእኔ ልጆች እየተራቡ፣ ቤተሰቦች እየተሰቃዩ እንደኔ ብትወስድ እንዴት ብለህ ነው ትምህርት ቤት ሄደህ ልታስተምር የምትችለው? መምህሩ ደሞዙ በወቅቱም ማይከፈለው ከሆነ በዚህ ጉዳይ ላይ የተያያዙ ነገሮች ላይ ቅሬታዎች ካሉ በአንድም በሌላም የመምህሩን የውስጥ ተነሳሽነት ይጎደዋል ማለት ነው። ይሄ ደግሞ መጨረሻው ሄዶ ሄዶ ማን ላይ ነው የሚወድቀው የሚለውን ስናይ በክፍል ውስጥ ያለው ተማሪዎች ህጻናት ጋር ተጽዕኖ አይኖረውም ብሎ መገመት አይቻልም። እና አጠቃላይ በክፍል ውስጥ ያለው የመማር ማስተማር ስርዓት ይጎዳል። ይሄ ደግሞ ለምንፈልገውን የተማሪዎች የመማር ውጤትና ብቃት ማምጣት አንችልም። ያለው ጉዳት በቀላል የሚታይ አይደለም ማለት ነው እና መማር ማስተማሩ ይጎዳል ተጎድቷልም ብለን ነው የምንገምተው። መምህራንን የማስተዳደር ስልጣን የክልሎች ስለሆነ ትምህርት ሚኒስቴር ደሞዝ የማስከፈል ስልጣን የለውም የሚሉት ኃላፊዋ ወይዘሮ አሰግድ ተቋሙ ማድረግ የሚችለው በልዩ ልዩ መንገዶች ተጽዕኖ ለማሳደር መሞከር ነው ይላሉ። መምህራንን የማስተዳደር መቶ ፐርሰንት ስልጣኑ ያለው ከክልሎች ጋር ነው። የትምህርት ሚኒስቴር መነሻ ደሞዞችን ከደረጃ እድገት ጋር የሚያያዙ ስትራቴጂዎችን፣ ፖሊሲዎችን የመቅረጥ ስራ ነው የሚሰራው ማለት ነው እና ትምህርት ሚኒስቴር በቀጥታ እነዚህ ጉዳዮች የሚመለከታቸው መስራት ስልጣን የለንም ማለት ነው። እንደ ትምህርት ሚኒስቴር ግን መሄድ የሚገባንም ሄደናል፣ እስከ ማወያየት ደብዳቤዎቹን እስከ መጻፍ የተለያዩ መድረኮችን ፈጥረን በትልልቅ የትምህርት ጉባኤዎች ላይ ሲነሳ መፍትሄ እንዲያገኝ እና የክልሎችንም ኮሚትመንትም ሰምተን አፕሪሽየትም አድርገን በእኛ ሌብል መካሄድ የሚገባውን ሄደናል። በተሰጠን ሥልጣንና ኃላፊነት መሠረት ትምህርት ሚኒስቴር ጉዳዩ መፍትሄ እንዲያገኝ ለጠቅላይ ሚኒስትሩ አሊያም ለንደራሴዎች ምክር ቤት ያሳውቅ እንደሆነ የተጠየቁት ወይዘሮ አሰግድ ኃላፊነቴ ስለማይፈቅድ በዚህ ጥያቄ ላይ አስተያየት አልሰጥም ብለዋል። የትምህርት ሚኒስትሩንና ምክትሎቻቸውን ስለ ጉዳዩ ለመጠየቅ ያደረግነው ጥረትም አልተሳካም። ሆኖም የአሜሪካ ድምፅ የትምህርት ሚኒስቴር ግንቦት 9 ቀን 2016 ዓ ም ለደቡብ ምዕራብ ኢትዮጵያ ክልል የጻፈውን ደብዳቤ ተመልክቷል። በመስሪያ ቤቱ ሚኒስትር ድኤታ አማካኝነት የተጻፈው ደብዳቤ የደቡብ ምዕራብ ኢትዮጵያ መምህራን የሚገጥማቸው የመልካም አስተዳደር ችግር እንዲፈታ በተደጋጋሚ መጠየቃቸውን ያብራራል። የመልካም አስተዳደር ጉድለት ተብለው ከተለዩት ችግሮች መካከልም ያለመምህራኑ ይሁንታ የደመወዝ መቆረጥ የሚል ይገኝባቸዋል። ክልሉ ለመምህራኑ ጥያቄ ምላሽ በመስጠት ችግሮቹን እንዲፈታም ትምህርት ሚኒስቴር በደብዳቤው አሳስበዋል። የበጀት እጥረት ገጥሟቸዋል በተባሉት ክልሎች ጉዳይ ላይ አስተያየት እንዲሰጥ በአሜሪካ ድምፅ የተጠየቀው የገንዘብ ሚኒስቴርም ከክልሎቹ ጋር ግንኙነት እንደሌለውና በጀታቸውን የማስተዳደር ስልጣን እንዳላቸው ገልጿል። የተቋሙ ቃል አቀባይ አቶ ግርማ ከበደ በአጭር የጽሑፍ መልእክት በሰጡት ምላሽ የገንዘብ ሚኒስቴር ሚና በፌዴሬሽን ምክር ቤት ቀመር ለክልሎች የተመደበውን በጀት ክልሎቹ በሚያቀርቡት ዓመታዊ የጥሬ ገንዘብ ዕቅድ መሠረት በየወሩ ማስተላለፍ ነው ብለዋል። አቶ ግርማ አክለውም ሚኒስቴር መስሪያ ቤቱ በክልሎች ያሉትን ሴክተር መስሪያ ቤቶችም ሆነ የክልል ሰራተኞችን ደሞዝ አይመለከትም በማለት ገልጿል። የትምህርት ሚኒስቴር ባልደረባዋ አሰግድ ምሬሳም የገንዘብ ሚኒስቴር የመምህራን የደሞዝ በጀትን በቀጥታ እንደሚያስተላልፍ እናውቃለን ይላሉ። ከገንዘብ ሚኒስቴር ጋር በሀገር አቀፍ ደረጃ ከመምህራን ደሞዝ ተቆርጦ የቀረ በጀት አለመኖሩን ባለፈው ከመምህራን ማህበርን ጋር በነበርን ጉባኤ በተደረገው እንትን ለማየት ሞክረናል። ክልሎች የበጀት እጥረት ሲገጥማቸው ምን ያደርጋሉ? ከላይ የተጠቀሱት ክልሎችስ ለገንዘብ ሚኒስቴር ያቀረቡት ጥያቄ አለወይ በሚል ለቀረበ ጥያቄ ግን የተቋሙ ኃላፊዎች ምላሽ አልሰጡም። በጉዳዩ ዙሪያ የገንዘብ ሚኒስቴር ከፍተኛ አመራሮችን አስተያየት ለማግኘት በአካል በመሄድና ስልክ በመደወል ያደረግነው ጥረትም አልተሳካም። በተመሳሳይ የበጀት እጥረት ገጥመዋቸዋል ከተባሉት ሶስቱም ክልሎች ምላሽ ለማግኘት ብንሞክርም አልተሳካልንም። የደቡብ ኢትዮጵያ ክልል የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ስለ ጉዳዩ በስልክ ላቀረብንላቸው ጥያቄ ወረዳዎቹንና ዞኖቹን ጠይቋቸው ብለውናል። የማዕከላዊ ኢትዮጵያ ክልል የትምህርት ቢሮ ኃላፊ አንተነህ በፍቃዱ ደግሞ ስልካቸውን ስለማያነሱ አስተያየት አላገኘንም። ከደቡብ ምዕራብ ኢትዮጵያ ክልልም እንደዚሁ አስተያየት ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ ከቅድመ መደበኛ እስከ 12ተኛ ክፍል የሚያስተምሩ 780,000 መምህራን እንዳሉ ታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።